ርዕሰ ሊቃነ ጳጳሳት ፍራንሲስ እና የዩኤስ መንግስት መሪ ፕሬዝደንት ዶናልድ ጆን ትራምፕ ስጦታ የተለዋወጡ ሲሆን ርዕሰ ሊቃነ ጳጳሳት ለፕሬዝደንቱ በራሳቸው የተጻፉ ሶስት ሐዋርያው መልእክቶች ሰጥተዋቸዋል። ፕሬዚደንቱም ለርዕሰ ሊቃነ ጳጳሳት የማርቲን ሉተር ኪንግ መጽሐፍ አበርክተዋል። ፕሬዝደንት ዶናልድ ጆን ትራምፕ ከቅድስት መንበር ዋና ጸሐፊ ከብፁ ካርዲናል ፔትሮ ፓሮሊን የውጭ ጉዳይ ሚኒስትራቸው ሬክስ ቴለርሰን ደግሞ ከቅድስቲቱ መንበር የውጭ ጉዳይ ዋና ተጠሪ ከሆኑት ከብፁ አቡነ ፓውል ሪቻርድ ጋላገር ጋር ተገናኝተው ተነጋግረዋል። የዩኤስ አሜሪካ መንግስት ፕሬዚደንት ትራምፕ እና ተከታዮቻቸው የቫቲካን ጉብኝታቸው አጠቃለው ረፋት ላይ ቫቲካን ውስጥ የሚገኘውን ካፔላ ሲስቲና የቫቲካን ሙዚየም ማለት ቤተ መዘክር ጎብኝተዋል። የቫቲካን ሙዚየም ማለት ቤተመዘክሩ በዓመት ከአራት ሚሊዮን በላይ ጎብኚዎች የሚያስተናግድ ጥንታዊና ታሪካዊ ነው። ይሁንና ፕሬዚደንት ትራምፕ ካፔላ ሲስቲና የቫቲካን ቤተ መዘክር ከጎበኙ በኋላ ወደ ኩሪናለ ማለት ጣሊያን ቤተ መንግሥት ተጉዘው ከርእሰ ብሔር ሰርጅ ማታሬላ ጋር ተገናኝተዋል ከዚያ ወደ ቪላ ታቬርና ወደ ዩኤስ ኤምባሲ የተጓዙ ሲሆን እዚያው ከጠቅላይ ሚኒስትር ፓውሎ ጀንቲሎኒ ጋር ተገናኝተው ተወያይተዋል። ርዕሰ ሊቃነ ጳጳሳት ፍራንሲስና ፕሬዝደንት ዶናልድ ጆን ትራምፕ ሲገናኙ ይህ የመጀመሪያ ጊዜ እንደሆነ ይታወቃል። ርዕሰ ሊቃነ ጳጳሳቱ ቀደም ሲል ፕሬዚደንቱ ኢስላምና ስደተኞች በሚመለከቱ ርዕሰ ጉዳዮች ያላቸውን አመለካከት አጽንዖት ሰጥተው መተቸታቸው አይዘነጋም። ይሁንና ፕሬዚደንት ዶናልድ ትራምፕ ከርዕሰ ሊቃነ ጳጳሳት ጋር ያካሄዱት ግንኙነት የግል ግንኙነት መሆኑ በቫቲካን በኩል የተሰጠ መግለጫ አስታውቀዋል። የቅድስት መንበር ቃል አቀባይ ግሬግ በርክ እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንሲስና ፕሬዚደንት ትራምፕ በቅድስት መንበርና ዩኤስ አሜሪካ መካከል ያለውን መልካም ግንኙነት፣ የሃይማኖት ነፃነትና የመካከለኛው ምስራቅ ሁኔታ አንስተው ተወያይተዋል ከማለት አልፈው የሰጡት መግለጫ አልነበረም። ከግንኙነቱ በኋላ ርዕሰ ሊቃነ ጳጳሳት ፍራንሲስም ሆነ ፕሬዚደንት ትራምፕ የሰጡት መግለጫ የለም። ይሁንና በሮም የካቶሊክ ዩኒቨርሲቲ ፕሮፌሰር ጆዋኞሊ ተጠይቀው ሲመልሱ ኢ ፓፒ አኖ ሰምፕረ ኢንኮንትራቶ ኢ ፕሬዚደንቲ ደሊ ስታቲ ዩኒቲ ኔሊ ኡልቲሚ ዴቼኒ ላለፉት በርካታ ዓመታት አርእስተ ሊቃነ ጳጳሳት የአሜሪካ መሪዎች ተቀብለው አነጋግረዋል። የዛሬ የርእሰ ሊቃነ ጳጳሳት ፍራንሲስና ፕሬዚደንት ዶናልድ ትራምፕ ግንኙነትም ካለፉት ግንኙነቶች ተመሳሳይ ነው ካሉ በኋላ ሁለቱም በተለያዩ ርዕሰ ጉዳዮች የተለያየ አመለካከት እንዳላቸው ይታወቃል። ግንኙነቱ የአመለካከት ልዩነቱ በሙሉ ይቀርፈዋል ባይባልም ሊያቀራርባቸው ይችላል ብዬ አስባለው ይናበር ያሉት ፕሬዚደንት ዶናልድ ጆን ትራምፕ የጣሊያን ጉብኝታቸው አጠናቀው ወደ ብራስልስ ቤልጅየም አቅንተዋል። ይሁንና ፊታችን ዓርብ 26 ቀን እንደ ጎርጎሪዎስ አቆጣጠር በደቡባዊ ጣሊያን በሲሲሊ ክፍለ ሀገር ተኦርሚና ከተማ የቡድን 20 ስብሰባ ለመሳተፍ ፕሬዚደንቱ ወደ ጣሊያን እንደሚመለሱ ተዘግበዋል። ተኽልዝጊ ገብረ ኢየሱስ ለዶይቸ ቨለ ራዲዮ ሮም።